ትኩረት በአፍሪካ ሰላም፣ ጤና ይስጥልን አድማጮች። በዛሬው የትኩረት በአፍሪቃ ዝግጅት የካቶሊካዊት ቤተ ክርስቲያን በሟቹ ርዕሰ ሊቃነ ጳጳስ ፍራንሲስ ምትክ የምታደርገውን ምርጫ እንዲሁም በዲሞክራቲክ ሪፐብሊክ ኮንጎ በስደት የቆዩት የቀድሞ ፕሬዚዳንት ወደ ሀገር ተመልሰው የአማጼ ቡድንን ተቀላቅለዋል መባሉን ይዳስሳል። አብራችሁን ቆዩ። ሲሆን በዓለም ዙሪያ የሚገኙ የካቶሊክ እምነት ተከታዮች በርዕሰ ሊቃነ ጳጳስ ፍራንሲስ ህልፈት ሀዘን ላይ ናቸው። በ88 ዓመታቸው ከዚህ ዓለም በሞት የተለዩት የቤተ ክርስቲያኗ መሪ በ12 ዓመታት የጵጵስና ዘመናቸው የህዝብ ጳጳስ በመባል ይታወቃሉ። በተለይ በአፍሪቃ የሚገኙ ብዙ ካቶሊኮች ከቤተ ክርስቲያኒቱ ዓለም አቀፋዊ ተጽዕኖ ማሳያዎች ይልቅ ቀለል ባለ የህይወት ዘይቤ መምራትን ከመረጡት ከአርጀንቲናዊ ተወላጅ ሊቅ ጳጳስ ፍራንሲስ ጋር የቅርብ ትስስር እንዳላቸው ይገልጻሉ። በአፍሪቃ ከፍተኛ የካቶሊክ እምነት ተከታዮች ባሏት ናይጄሪያ ከሌጎስ ካቶሊካዊት ቤተ ክርስቲያን ሚራንዳ ሞሼሽ እንደሚሉት ፍራንሲስ የሚወደዱ ጳጳስ ነበሩ። የምወዳቸው ጳጳስ ነበሩ። በጣም ትሁትና ጌታን የሚወዱ ነበሩ። ማለቴ ለዓለም ሁሉና ለካቶሊክ እምነት ብዙ ነገር አድርገዋል። ልቤ ተነክቷል። በእግዚአብሔር ቸርነት የሳቸውን ባህርይ የያዘና ሁሉም ነገር እንደሳቸው የሆነ ሌላ ጳጳስ እንዲኖረን እመኛለሁ። የካቶሊክ ቤተ ክርስቲያን ከሌላው ዓለም ይልቅ አፍሪቃ ውስጥ የአማኞቿ ቁጥር በፍጥነት እያደገ ነው። ከቫቲካን በወጣው አሐዛዊ መረጃ መሰረት በአሁኑ ጊዜ በዓለም ዙሪያ ከሚገኙት ካቶሊኮች ውስጥ አፍሪካውያን 20 በመቶውን ይይዛሉ። ይህንን መነሻ በማድረግም ቤተ ክርስቲያኗን የሚመራ አንድ አፍሪካዊ ጳጳስ እንዲመረጥ የሚጠይቁ ድምፆች ከቅርብ ዓመታት ወዲህ እየበረከቱ መጥተዋል። ኮንክላብ እየተባለ በሚጠራው የቤተ ክርስቲያኒቱ ጉባኤ ቀጣዩን ርዕሰ ሊቃነ ጳጳስ የመምረጥ ኃላፊነት የተጣለባቸው 135 ከፍተኛ ካርዲናሎች ይሰበሰባሉ። ጉባኤው በግንቦት ወር መጀመሪያ የሚካሄድ ሲሆን የተወሰኑ የአፍሪቃዊ ስሞች በእጩ ዝርዝር ውስጥ ይኖራል ተብሎ ይጠበቃል። በቤተ ክርስቲያኒቱ ታሪክ እስካሁን ከሰሜን አፍሪቃ ሶስት ሊቃነ ጳጳሳት የመሩ ሲሆን ባለንበት ዘመን ደግሞ ለመጀመሪያ ጊዜ አፍሪቃዊ ጳጳስ የሚመራበት ጊዜ የደረሰ ይመስላል። በመጪው ጉባኤ ከሌሎች ጋር በመሆን ከአፍሪቃ 18 ካርዲናሎች የሚለዩ ቢሆንም ከአህጉሪቱ በግንባር ቀደምትነት የሚጠቀሱት ሁለት ስሞች ብቻ ናቸው። ከእነዚህም መካከል ጋናዊ ካርዲናል ፒተር ቱርክሰን ይገኙበታል። የረዥም ጊዜ የኬፕ ኮስት ሊቀ ጳጳስ ሲሆኑ በ 2009 ዓ ም ወደ ሮም ተዛውረው የፍትሕና የሰላም ጳጳሳዊ ምክር ቤት ፕሬዝዳንት ሆነዋል። ሲስተር ጃሲንታ ቶኒቫ እንደሚሉት በሁለቱ ጳጳሳት መካከል ተመሳሳይነት አለ። በጳጳሱና በካርዲናል ቱርክሰን ሰብዕና ውስጥ አንዳንድ ተመሳሳይነት አለ። ትህትና፣ ቀለል ያለ አቀራረብ፣ ለድሆችና ለችግረኞች ርኅራሄ፣ እንዲሁም ፍቅር በመስጠት በዚያም ላይ ለእናት ምድር ተቆርቋሪ መሆን፣ ይህም ለሕዝባችን ህይወት ጠቃሚ ነው። በሌላው አፍሪካዊት ሀገር በዲሞክራቲክ ሪፐብሊክ ኮንጎ ወደ 50 ሚሊዮን የሚጠጉ ወይም የሀገሪቱን ግማሽ ያህል ህዝብ የካቶሊክ እምነትን ይከተላል። ከዚህ አንጻር በሀገሪቱ የሚገኘው የካቶሊክ ቤተ ክርስቲያን ከሳራ በታች ካሉ ታላላቅ ጉባኤዎች አንዱ ነው። ሀገሪቱ በአፍሪቃ በካቶሊክ እምነት ውስጥ ታዋቂ የሆኑ ሰዎች መገኛም ጭምር ነች። በአፍሪቃ የኤጲስቆጶሳት ጉባኤዎች ሲምፖዚየምን የሚመሩት ብዙ ካርዲናል ፎቦንጎ ቤሴንጉ በካቶሊክ እምነት ውስጥ በአፍሪቃ ታዋቂ ከሆኑ ሰዎች አንዱ ናቸው። ቤሴንጉ የካርዲናል አማካሪዎች ምክር ቤት አካል በመሆንም ለርዕሰ ሊቃነ ጳጳሳት ፍራንሲስ ታማኝ በመሆን ለብዙ ዓመታት አገልግለዋል። ያም ሆኖ በአቡነ ፍራንሲስና በካርዲናል ኦቦንጎ ቤሴንጉ መካከል ጉልህ ልዩነቶች ነበሩ። ምንም እንኳ ካርዲናሉ ለሴቶች እኩል እድል እንደ መስጠት ያሉ አንዳንድ የተራማጅ አስተሳሰቦችን የሚደግፉ ቢሆንም በ2023 ዓ ም በአቡነ ፍራንሲስ የተላለፈውን የተመሳሳይ ጾታ ጥንዶች ከቤተክርስቲያኒቱ በረከት የማግኘት ፈቃድን ከተቹት መካከል አንዱ ነበሩ። የአፍሪቃ ኤጲስቆጶሳት ጉባኤዎችን በመወከልም ኦቦንጎ ቢሴንጉ አዋጁን ለመቀበል ፈቃደኛ ባለመሆናቸው በመላው አፍሪቃ ከፍተኛ ድጋፍ ያገኙ ሲሆን ሮም ለተቃውሞው በወቅቱ የሰጠችው ምላሽ ዝምታ ነበር። መሬት ላይ ለብፁዕ ካርዲናል ኦቦንጎ ቢሴንጉ የጵጵስና ውድድር ታላቅ ድጋፍ እንዳለ ይነግራል። ኪንሻሳ የሚገኙት ሀጉሱ ታሙፉ ለዲደብሊው እንደተናገሩት ይህ አፍሪቃውያን ቤተ ክርስቲያኗን መምራት እንደሚችሉ ለማሳየትም ትልቅ እድል ሊሆን ይችላል። ይህ ድል ለአፍሪካውያንና ለሁላችንም የካቶሊክ ክርስቲያኖች ድል ነው። ምክንያቱም አፍሪካ የመምራት አቅም እንዳላት ለማሳየት ለእኛ ትልቅ ነገር ነው። በግብረ ሶዶማውያን ላይ በተነሳው ክርክር ወቅት ካርዲናል አምቦንጎ ይህን እንደ አፍሪካዊ መቀበል አንችልም ሲሉ መቃወማቸውን እናስታውሳለን። ስለዚያ እናመሰግናቸዋለን። ሁሉም ክርስቲያኖች ከጎናቸው ይሆናሉ። ለአንዳንድ አፍሪቃውያን እንደ ቤሰንጉ ያሉ ካርዲናሎች ብዙ አውሮፓ ተኮር ከሚሉት አመራር ራሳቸውን ያገለሉ ናቸው። ታሙፉ እንደሚሉት የቤሰንጉ የተመሳሳይ ጾታ በረከቶችን አለመቀበል አፍሪቃውያን ከቤተ ክርስቲያናቸው ምን እንደሚጠብቁ የሚያመላክት ነው። ያም ሆኖ በግብረ ሰዶም ላይ እንዲህ ያለ ጽኑ ተቃውሞ ማቅረብ በሚቀጥለው ወር በሚካሄደው ጉባኤ ላይ ለመመረጥ ለአፍሪቃውያን እጩዎች አሉታዊ ተጽዕኖ ሊኖረው ይችላል ተብሏል። ምክንያቱም ፍራንሲስ የቤተ ክርስቲያኒቱን የማስታረቅ እርምጃዎች ከአፍሪቃ ውጭ በአብዛኛዎቹ ተቀባይነት አግኝቷል። አንዳንድ ከፍተኛ የቤተ ክርስቲያን መሪዎችም ሟቹ ጳጳስ ጉዳዩን የበለጠ መግፋት ይችሉ እንደነበር ፍንጭ ሰጥተዋል። ዲደብሊው ስለ አፍሪካውያን ጳጳሳት የመመረጥ እድል የጠየቃቸው ኒሾል የአዲሱ ጳጳስ ምርጫ ከኮታና ከዘር የተሻገረ ነው ይላሉ። ፍራንሲስ ሩቅ ከመጡ ካርዲናሎች ውስጥ መምረጣቸው ማንም ሰው ከየትኛውም ቦታ ሊቀ ጳጳስ ሊሆን እንደሚችል አመላካሽ ነው። አፍሪካ በተፈጥሮዋ ከቁጥር ብዛትና ካለው አስደናቂ ብዝሃነት አንጻር በእርግጠኝነት ለቤተ ክርስቲያኗ የወደፊት እጣ ፈንታ ወሳኝ ናት። ማንም በዚህ ላይ መከራከር አይችልም። እርግጠኛ ነኝ የመንፈስ ቅዱስ ስራና የሚመርጡት ካርዲናሎችም በአእምሯቸው ውስጥ ይህ ሀሳብ ይኖራል። ለዚህ ነው ማንኛውንም ነገር መጠበቅ አለብን የምለው። ያም ሆኖ ከመጋረጃ ጀርባ ባለሙያዎች እንደሚሉት ካርዲናል ቱርክሰንም ሆኑ ቤሴንጉ የመወዳደር እድላቸው ጥርጣሬ ውስጥ ይገባል። የመጀመሪያው የእድሜ ጉዳይ ሲሆን የ76 ዓመቱ ቱርክሰን ለአንዳንዶች በጣም ያረጁ መስለው ሊታዩ ይችላሉ። የ65 ዓመቱ ኦቦንጎ ደግሞ በአንዳንዶች ዘንድ በጣም ወጣት ሊባሉና ለአስርተ ዓመታት ቤተ ክርስቲያኗን ይዘው ሊቆዩ ይችላሉ የሚል ፍርሃት ሊያሳደር ይችላል። ከዚህ በተጨማሪ ቤተ ክርስቲያኒቱ ለዘመናት ለቁጥር የሚያታክቱ የጾታ ጥቃቶችን በግልጽ ለመፍታት ያለመቻሏ ጉዳይ ነው። ይህ የሚያሳዝን የቤተ ክርስቲያኗ ምዕራፍም በፍራንሲስ አስተዳደር በአውሮፓ በሰሜን አሜሪካና በሌሎች ቦታዎች መሻሻል ቢታይም አፍሪካ ውስጥ ግን ጉዳዩ አሁንም ድረስ አይነኬ ይመስላል በዚህ የተነሳ በጉባኤው ላይ የሚካፈሉ ካርዲናሎች አፍሪካውያን እጩዎችን ለመምረጥ ሊያቅማሙ ይችላል ተብሏል የሌጎስ ሊቀ ጳጳስ አልፍሬድ አዴዋሌ ማርቲንስ ግን የቤተ ክርስቲያኗ ምዕመናን በማንኛውም ሁኔታ ቢሆን ወደ ጉባኤው እንዲቀርቡ አስጠንቅቀዋል ማርቲንስ ከዶቼ ቬለ ጋር ባደረጉት ቆይታ የፍራንሲስ ጵጵስናን ተከትሎ ብቁ ተተኪ የማግኘት ጥያቄ ከዚህ በፊት ከነበረው የበለጠ የተወሳሰበ ሊሆን እንደሚችልም ጠቁመዋል። ሌላው በዛሬው የትኩረት በአፍሪቃ ዝግጅት የተካተተው የዲሞክራቲክ ሪፐብሊክ ኮንጎ ወቅታዊ ሁኔታ ነው። ከዚህ ቀደም ሰላምን ለማስጠበቅ የተደረጉትን በርካታ ያልተሳኩ ሙከራዎችን ተከትሎ ታዛቢዎች በዲሞክራቲክ ሪፐብሊክ ኮንጎና በኤም 23 አማጽያን መካከል የተፈረመውን የመጨረሻውን የእርቅ ስምምነት በታላቅ ጥንቃቄ እየተመለከቱት ነው። በኳታር የተካሄደው የመጨረሻው የሰላም ስምምነት በሀገሪቱ ባለፉት ወራት ብቻ በሺዎች የሚቆጠሩ ሰዎች መሞታቸውን ተከትሎ የተካሄደ ስምምነት ነው። ነገር ግን በዚህ ስምምነት መካከል በሀገሪቱ ሌላ ተስፋን ያጨለመ ዜና ተሰምቷል። የቀድሞ የኮንጎ ፕሬዝዳንት ጆሴፍ ካቢላ ለብዙ ወራት በኤም 23 አማጽያን ቁጥጥር ስር በምትገኘውና በሀገሪቱ ምስራቃዊ ክፍል በምትገኘው በጎማ ከተማ በቅርብ ቀናት መታየታቸው ተዘግቧል። የካቢላ በጎማ መታየት በማህበራዊ መገናኛ ዘዴዎች ላይ ከፍተኛ ክርክር ከመፍጠሩ ባሻገር የሚናፈሰው ወሬ የኮንጎን መንግስትም ያስቆጣ ይመስላል። ለሪፖርቶቹ ምላሽ የኮንጎ መንግስት የካቢላን የህዝቦች መልሶ ግንባታና ዲሞክራሲ ፓርቲን እንዲታገድና በቤተሰቦቻቸውና በፖለቲካ አጋሮቻቸው ላይ የጉዞ ገደቦችን አውጥቷል። በኦቶዋ ካናዳ የግጭት ተመራማሪ የሆኑት ኢቮን ሙያ ለዲደብሊው እንደተናገሩት የካቢላን ንብረት ማገድ ከባድ ስተት ነው። እሳቸው እንደሚሉት ካቢላ የቀድሞ ርዕሰ ብሔር በመሆናቸው በሰራዊትና በሀገሪቱ የፖለቲካ ስርዓት ውስጥ ክብር ይገባቸዋል። ንብረቶቻቸውን መያዝም የበለጠ ሁኔታውን ያባብሰዋል የሚል ስጋት አላቸው። ያም ሆኖ ካቢላ ወደ ኮንጎ ስለመምጣታቸው ምንም አይነት መግለጫ አልሰጡም። ኢቮን እንደሚሉት ካቢላ ሁሌም እንቆቅልሽ ናቸው። እስካሁን ከኪጋሊ ወደ ጎማ መሄዳቸውን እና በጎማ ማረፋቸውን የሚያረጋግጥ ምንም ነገር የለም። ሁሉም ነገር ግምት ነው። ካቢላ በስልጣን ላይ ሆኖም ሆነ ከስልጣን ወርደው፣ ሁልጊዜም እንቆቅልሽ ናቸው። ካቢላ ዞ እንግማ ካቢላ የዴሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት ሆነው ለ18 ዓመታት እስከ 2019 ድረስ ቆይተዋል። በመጨረሻም ካቢላ ከፊሊክስ ቲሽኬዲ ጋር ጥምረት ፈጥረዋል። ነገር ግን ብዙም ሳይቆይ በ2023 ዓ.ም በሁለቱ መሪዎች መካከል የተፈጠረውን አለመግባባት ተከትሎ ወደ ደቡብ አፍሪቃ ለመሰደድ ተገድደዋል። ካቢላ የኤም 23 አማጺ ቡድንን ይደግፋሉ በሚል በተደጋጋሚ ተከስሰዋል። ነገር ግን ኢቮን ሙያ እንደሚሉት የካቢላ የኤም 23 ተገንጣይ ቡድንን መደገፍ አከራካሪ ነው። ፕሬዚዳንቱ ስልጣን ላይ በነበሩበት ወቅት የአማጺውን ንቅናቄ መዋጋታቸውንም ይገልጻሉ። ከዚህ አንጻር የመንግስት ምላሽ የተጋነነ ነው ይላሉ። ለካቢላ መመለስ የመንግስት ምላሽ እየተጋነነ ይመስላል። ይህ በመንግስትና በተቃዋሚዎች መካከል ባለው ግንኙነት ውስጥ አደገኛ ቅድመ ሁኔታን ያስቀምጣል። እኛ ጦርነት ውስጥ ነን እና ፕሬዚዳንቱ ሀገሪቱን አንድ ለማድረግ እየሞከሩ ነው። የፖለቲካ ስርዓቱን አንድ ክፍል በማስቀረት ሀገሪቱን አንድ ለማድረግ መሞከር ጥሩ መንገድ ነው ብዬ አላምንም። ሙያ እንደሚሉት ካቢላ እየተካሄደ ባለው ግጭት አቋማቸውን ግልጽ ካደረጉ እንዲሁም ከአማጽያን ቡድኖችና ደናንጋ ካሉ መሪዎች ጋር ያላቸውን ግንኙነት በይፋ ከገለጹ አላማቸው በተሳሳተ መንገድ ሊተረጎም አይችልም። እሳቸው ይህን ይበሉ እንጂ የአንዳንድ ሰዎች አስተያየት ግን ካቢላን የሚታች ነው። በጣም ያሳዝናል። የሴናተር ኮፍያ ለብሰው ለ18 ዓመታት ሀገር የመሩት የቀድሞ ፕሬዚደንት የነፃነት መፈክር ይዘው ምስኪኖችን የሚገድል አማጺ ቡድን ሲመሩ ማየት። ብቸኛው አላማ ደግሞ ስልጣንን መልሶ ለማግኘት ነው። በሌላ በኩል በኮንጎ የተካሄደ እርቅ ደካማና ተጨማሪ ንግግሮችን የሚፈልግ ቢሆንም ካቢላ በሰላም ጥረቱ ውስጥ የመሳተፍ ፍላጎታቸውን አልደበቁም። አላወቁም። ፌሊክስ ቲሽኬሄዲ ግን ካቢላን እንደ ሰላም ፈጣሪ ሳይሆን እንደ ግጭት ቀስቃሽ ይመለከቷቸዋል። ካቢላ በበኩላቸው ቲሽኬሄዲ በኮንጎ ውስጥ ያለውን ግጭት በተፋላሚ ወገኖች መካከል ከሚደረገው የውስጥ ውይይት ይልቅ በውጭ ጣልቃ ገብነት ላይ በመተማመን የሀገሪቱን ግጭት አላግባብ እየተጠቀሙ ነው ሲሉ ይከሳሉ። ኢቮንሙያ እንደሚሉት ግን በሀገሪቱ ዘላቂ ሰላም ለማስፈን የሁለቱ መሪዎች መግባባትና የተቀናጀ ጥረት አስፈላጊ ነው። አድማጮች፣ የዛሬው የትኩረት በአፍሪካ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብርያችሁ ነበርኩ። መልካም ጊዜ።